ኤል ኒኞ ያስከተለውን ድርቅ ጨምሮ በተለያዩ ምክንያቶች ተጋላጭ ለሆኑ ኢትዮጵያውያን የሚውል የ97 ሚሊዮን ዶላር ድጋፍ ማድረጓን ዩናይትድ ስቴትስ አስታወቀች። የዩናይትድ ስቴትስ ዓለም አቀፍ ተራዶ ድርጅት ዩኤስኤ አይዲ እንዳስታወቀው ድጋፉ በአጋሮቹ በኩል የሚሰጥ ይሆናል። እስክንድር ፍሬው ዘገባለሁ። የዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ ድርጅት ዩኤስኤአይዲ ዛሬ ይፋ እንዳደረገው ወደ 97 ሚሊዮን ዶላር የሚጠጋው ድጋፍ የአስቸኳይ ጊዜ የምግብ እርዳታ ለሚያስፈልጋቸው ዜጎች የሚውል ነው። ድጋፉ የሚደረገውም በኢትዮጵያ ውስጥ በሚንቀሳቀሱ የተለያዩ አጋሮቹ አማካኝነት መሆኑን ከዋሽንግተን የወጣው መግለጫ አመልክቷል። በዚህም መሰረት በካቶሊክ የእርዳታ አገልግሎት በኩል በ58 ሚሊዮን ዶላር 150 700 ቶን የአሜሪካ ምግብ ይቀርባል። የተባበሩት መንግስታት ድርጅት የዓለም የምግብ ፕሮግራም ለሚያካሂደው የድርቅ መከላከል ስራም 19 ሚሊዮን ዶላር ይሰጣል። 20 ሚሊዮን ዶላር ደግሞ ለዚሁ ተቋም የስደተኞች እርዳታ ፕሮግራም የሚውል መሆኑ ተገልጿል። ዩናይትድ ስቴትስ በኤልኒኖ ምክንያት ሊያስፈልግ ለሚችል የሚሆን የእርዳታ አቅርቦቶችን ቀድማ ማዘጋጀቷንም መግለጫው ጠቅሷል። እንደ መግለጫው አባባል የዩኤስኤአይዲ የምግብ እርዳታ አስተዋጽኦም ጠንካራና በቶሎ የተደረገ ነው። ምግብ ለሰላም የተሰኘው የዩኤስኤአይዲ ቢሮ ዳይሬክተር ዲና ኤስፖሲቶም ይህንኑን ያንጸባረቁት በዚህ ድጋፍ በፍጥነት እየጨመረ የመጣው የእርዳታ ፍላጎት እንደሚያሳስበን ለማሳየትና ሌሎች ለጋሾችም ምላሽ እንዲሰጡ መልእክት ለማስተላለፍ እንፈልጋለን ብለዋል። በኤልኒኖ ምክንያት የአስቸኳይ ጊዜ የምግብ እርዳታ ለሚያስፈልጋቸው ወገኖች ከዓለም አቀፍ ለጋሾች የተገኘው የገንዘብ መጠን 400 ሚሊዮን ብር መሆኑን የኢትዮጵያ መንግስት ሲገልጽ ቆይቷል። ዩናይትድ ስቴትስን ከመሳሰሉ አጋሮች የሚመጣው እንደዚህ አይነቱ ድጋፍ መጠኑን ከፍ እንደሚያደርገው ይታያል። ይህንኑ ድጋፍ አስመልክቶ ከዩኤስኤአይዲ የኢትዮጵያ ኃላፊዎች ጋር የማደርገውን ቃለ ምልልስ ሰሞኑን ይዤ ለመቅረብ ሞክራለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።